የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ፕሮግራማችንን እናስተዋውቃችሁ። በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ሲሉ በለንደን ኬል ዩኒቨርሲቲ የሕግ መምህር የሆኑት ዶክተር አወል አሎ ተናገሩ ስለዚህ ከሀይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች በቃለ ምልልስ ይዘናቸዋል ጠብቁን ትብለው ይመጣሉ በባህር ዳር የሚገኙ ወጣቶችም የአባይ ማዶ ወጣቶች አለመግባባትን ሸምግለዋል ሁኔታውን መረዳት የራስን ማክበር የሌሎቹን ማክበር የጋራን ጥቅም ማስከበር የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣል። ስንከባበር እንስማማለን። ስንስማማ ሰላም ይፈጥራል። ስለዚህ በዛ ሂደት ተጠቃሚ እንሆናለን፣ ሁላችንም ተጠቃሚ እንሆናለን። በሌላ ዘገባ የማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ። ሁለት የኤጀንሲ ስልጣን ከቁጥጥር ይልቅ ወደ ማስቻል ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል። የማህበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። ሙሉ ዘገባውን ይዘናል። ቼዝ ዘ ድሪም በተሰኘ የባህል የጥበባት እና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቶ ነበር። በርካታ አፍሪካውያን በምሽቱም ታድመው ነበር። የድርጅታችን አላማ፣ ቼዝ ዘ ድሪም ካልቸር አርት ኤን ቢውቲ፣ አላማው የተለያዩ የባህል የጥበብ የወግ የታሪክ ሁኔታዎችን በማሰባሰብ ከተለያዩ አለማት በተለይ አፍሪካ ቀመስ የሆኑ አገራት ባህላትንና ጥበብን የምናሳይበት ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። የጋቢና ጉዞአችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ወደ መጀመሪያው ዘገባችን የምናልፈው በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ብለዋል። በለንደን ኬል ዩኒቨርሲቲ የሕግ መምህር የሆኑት ዶክተር አወል አሎ አነጋግሬያቸው ነበር። እስቲ ቃለ ምልልሱን እንስማ። በጣም አመሰግናለሁኝ ዶክተር አወል አሎ በለንደን ኬል ዩኒቨርሲቲ የሕግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ ሀሳብና አስተያየቶትን ያካፍላሉ። ለዛሬ በአሜሪካ ድምጽ የጋበዝ ኖት የህግ እውቀቶን ተጠቅመው በምናነሳው ጉዳይ ላይ ትንታኔንና ማብራሪያን እንዲሰጡን። እንግዲህ ወደ ደወልንበትና እርስዎን ወደ ጋበዝንበት ጉዳይ ልግባ። ዋናው ጉዳይ ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወደዛ እየተሰሙ ይገኛሉ ና በእርስዎ በኩል ይህንን ማብራሪያ እንዲሰጡን የጋበዙ ነት ና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድን ነው መሆን የሚገባው በህግ? አመሰግናለሁኝ። ሲሆን አንድ ሀገር ውስጥ ምንድን ነው የሚፈቀደው ምንድን ነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርአቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ፣ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንጻር የምንተነትነው ከህገ መንግስቱ አንጻር ነው። ስልጣን የሚሰጠው የሚከለክለው ኃይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ህግን የማውጣት ህግን ተግባራዊ የማድረግ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ሀይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከሀይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብለው ሀይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ የአይነት ሎጂክ ሊሰራ አይችልም ማለት ነው። እስ እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጫቂና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉሙዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባዴራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉሙዝ ክልል ክልል ለእኛ ሲሰጠን ይህንን ሲናገር ይህንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባር አቶ ቶሌራ አዳባ ጋር ደውዬ ነበር። እና እሳቸው ምንድን ነው ያሉት? በወቅቱ ዝርፊያ መኖሩን፣ ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይህንን አያደርግም ብለው ነበር እና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቂያቸው፣ ተከታዩ ምላሽ ሰጥተውን ነበር እና እስቲ እሱን እንስማ ና እሱ ላይ ያሉትን አስተያየት ይነግሩኛል። የኦሮሞ ነጻነት ግንባር በሰላም መንገድ ትግሉ ለመካሄድ ወደ አገር ቤት መላቱ ይታወቃል። ከነበሩት ሀይሎች ውስጥ እንግዲህ ወደ ከ በኤርትራ በኩል ያለው ሰራዊት ወደ አገር ቤት ገብቷል። ሌላው ደግሞ የተለያዩ ሀገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ ነው የምንገኘው እና በአሁኑ ወቅት በምዕራብም፣ በደቡብም በምስራቅ ና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ። እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ መኖር ቁጥራቸውን ደግሞ ያረጋግጣሉ እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው? እንግዲህ አሁን እሳቸው የተናገሩትን እንደ መነሻ የምንወስድ ከሆነ ፋክቱ ምንድን ነው የሚለውን ነገር አናውቅም ግን እሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የሚረዳው የታጠቁ ኃይሎች እንደሳቸው በጠቀሷቸው አካባቢዎች እንዳሉ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱና ከዛ በኋላ ወደ ሌሎች ኃይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው እንደሚታወቀው እንግዲህ የተለያዩ አካላት ይሄንን መንግስት በተለያየ አይነት መልኩ ገሉ ቆይተዋል። ምናልባት ታጥቀው የነበሩ ሀይሎች ካሉ የሆነግም የሌሎችም ሀይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ሀይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው። እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት አላማ ሊፋለም ወደሚችልበት መስመር መግባት እንዲቻል ከመንግስት ጋር ስምምነት አድርጎ እነዚህን ሀይሎች ወይ ወደ አገሪቱ የመከላከያ ሰራዊት መቀላቀል ሊሆን ይችላል። አካባቢው ካሉ የፖሊስ ሀይሎች ጋር እንዲሰሩ ማድረግ መሆን ይችላል። አሰልጥኖም ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ሀይሎች እንዳሉ ይታወቃል። እነዚህ ሀይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጭ የሆነ ሌላ የታጠቀ ሀይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲው መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ የበላይነት ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄም ይሄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የሌጅትመሲ ችግር አለበት። መንግስትንም ሌጅትመሲውን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሴፕተብል የሆነ ልንቀበላቸው የምንችልበትም ሁኔታ ሊኖር ይችላል። ወደኋላ ተመልሰን ሁሉ ነገር የምንፈትሽ ከሆነ ማለት ነው ካቴ አንፃር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ የመንግስት ልጅት መሲህ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው። አድማጮች ከዶክተር አወል አሎ ጋር የተደረገው ቃለ ምልልስ አላበቃም። ሙሉም በእሁድ ምሽት ይዘን እንመለሳለን። ማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ። በአዲሱ ማሻሻያ ረቂቅ መሰረታዊ ነጻነቶች የተከበሩ እንደሆኑም ተገልጿል። ረቂቁ በፓርላማ የሚጸድቅ ከሆነ መንግስታዊ ያልሆኑ የሲቪል ማህበረሰብ ድርጅቶች ከየትኛውም ህጋዊ ምንጭ ገንዘብ መሰብሰብ ይችላሉ። መለስካቸው አምሃ ስርስሩን ይዟል። ዛሬ በሂልተን ሆቴል በተዘጋጀ መድረክ በኢትዮጵያ ዴሞክራሲን ለማጽናት የሲቪል ማህበረሰብ ድርጅቶች ሚና በሚል ርዕስ ግማሽ ቀን የወሰደው ውይይት ተካሂዷል። ለውይይቱ መነሻ ሐሳብ ያቀረቡት የሲቪል ማኅበረሰቡን የሚገዛውን በ2001 ዓ ም የወጣውን የማኅበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። አቶ ደበበ ለቪኦኤ እንዳሉት በኢትዮጵያ ዴሞክራሲን ለማጽናት ተስፋ የሚሰጡ ብዙ ጅምሮች አሉ። ከዚያም ባለፈ ተስፋ የሚያሳድሩ እርምጃዎች በመንግሥትም ሆነ በገዢው ግንባር በኢህአዲግ እየተወሰዱ ናቸው ብለዋል። በተለይም ገዢው ግንባር ባለፈው ሳምንት በአስራ አንደኛው ጉባኤ ላይ ዘርፉን በተመለከተ የወሰደውን እርምጃ አስታውሰው ይህን ብለው ነበረ። ከዚህ ቀደም ገዢው ፓርቲ ይህን ዘርፍ ይመለከተው የነበረው ለሀገር ደህንነት ስጋት እንደሆነ፣ አጥፊ እንደሆነ፣ የኒዮሊበራል ሀሳብ አቀንቃኝ እንደሆነ፣ ለሀገር እድገት ያን ያህል በተለይ ለዲሞክራሲ ስርዓት ግንባታ ያን ያህል ፋይዳ ያለው እንዳልሆነ አድርጎ ነበር የሚያስቀምጠው እና አሁን ግን በነዚህ ባለፉት ስድስት ወራት ውስጥ ከጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን መምጣት ጋር ተያይዞ የሚታዩ ለውጦች አሉ። ከዚህ በፊት ዝም ብሎ ንግግር ነበረ የነበሩት፣ አሁን የድርጅቱ ሰነድ ላይ ማስቀመጥ አለ። ይሄ አንድ ትልቅ ትልቅ ነገር ነው። ያለውን ችግር አፕሪሼት አድርገው ወደፊት ደግሞ ምን መሆን አለበት የሚለውንም አመላክቶ ያስቀመጠ ነው እና ይሄ ተስፋ ይሰጣል። አቶ ደበበ የሚመሩት ቡድን የሲቪል ማህበረሰብ ድርጅቶች ከ2001 ዓ ም ጀምሮ ሲተዳደሩበት የነበሩትን ህግ ለማሻሻል የተቋቋመ ቡድን ሥራውን አጠናቆ ረቂቁ ያለበትን ደረጃ አስረድተዋል። ዴሞክራሲን በኢትዮጵያ ተቋማዊ በማድረግ ረገድም ይህ አንዱ ተስፋ የሚሰጥ እርምጃ ነው ይላሉ። የህግ ማሻሻያ ስራዎች ተጀምረዋል። በጠቅላይ አቃቤ ህግ ስር የተቋቋመ ምክር ቤት አለ፣ የፍትህና የህግ ማሻሻያ ምክር ቤት። ይሄ ምክር ቤት በዋናነት የሚመለከታቸው የህዝብ ሮሮ የሚቀርብባቸው ለዲሞክራሲያዊ ስርዓት ግንባታ አስቸጋሪ የሆኑ ህግጋትን የመፈተሽና የማያ ስራ ነው የሚሰራው እና ያ ስራ እየተሰራ ነው ከዛም አልፎ ለምሳሌ ሲቪል ማህበረሰብ ድርጅቶችን የሚመለከት ራሱን የቻለ የጥናት ቡድን ተቋቁሞ ያ የጥናት ቡድን ጥናት አካሂዶ እንደዚሁም ረቂቅ ህግ አዘጋጅቶ አሁን አቅርቧል ለመንግስትና እነዚህ ተስፋ የሚያሰጡ ናቸው። አቶ ደበበ ሀይለ ገብርኤል የረቂቁን ይዘት አንዳንድ ገጽታዎችንም ለቪኦኤ አብራርተው ነበረም። የኤጀንሲውን አደረጃጀትና ስልጣንም በሚመለከት የኤጀንሲ ስልጣን ከቁጥጥር ይልቅ ወደ ማስቻል ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል። በተለይ የመስራት ነጻነት፣ የሲቪል ማህበረሰብ ድርጅቶች ህጋዊ በሆነ በማንኛውም ስራ ሁልጊዜ መስፈርቱ የሚሆነው የተያዘው ስራ ህጋዊ ነው ህጋዊ አይደለም የሚል ነው። ስለዚህ ምንም አይነት ገደብ ሳይኖርባቸው በየትኛውም የስራ ዘርፍ መሰማራት ይችላሉ። እንደዚሁም ህጋዊ ከሆነ ከየትኛውም ምንጭ ገንዘብ ጠየቅ የመሰብሰብ፣ የሰበሰቡትን ገንዘብ የመጠቀም ነጻነት እንዲጠበቅ ተደርገዋል። ይህን የውይይት መድረክ ያዘጋጀው ፍሬድሪክ ኤበርት ስቲፍተንግ የተሰኘ በጀርመን መንግሥት ድጋፍ የሚሠራ ምግባረ ሰናይ ድርጅት ነው። በውይይቱ የተነሱ ዋና ዋና ጉዳዮችን ሰፋ ባለ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አገር መገንባት የሚጀምረው ከመንደር ነው የሚል ሀሳብን የያዙ የባህር ዳር ከተማ አባይ ማዶ ወጣቶች በቅርቡ የሰላምና የይቅርታ መድረክ አዘጋጅተው በተቀናቃኝ ቡድኖች መካከል የቆየ አለመግባባትን ሸምግለዋል። ወጣት ቡድኖቹ መካከል የተፈጠሩ ግጭቶች ለሕይወት መጥፋትና የአካል ጉዳት ምክንያት እንደነበሩም ተገልጿል። አስቴር ምስጋናው ተከታዩን ዘገባ ልካለች። በባህር ዳር ከተማ በተለምዶ አባይ ማዶ ወይም ቀበሌ አስራ አንድ እና ቀበሌ አስር ያሉ ወጣቶች የሚለያቸው የአባይ ድልድይ ነው። ማዶና ማዶ ያሉ ወጣቶች ከቅርብ ጊዜ ወዲህ በተራ ነገሮች በመጋጨት የቡድን ጸብ በመጣላት አካባቢውን ያውካሉ። ይህ ክፍተት ደግሞ ሀገርን ለማፍረስ በር ይከፍታል ብለው ያሰቡ ወጣቶች የአባይ ማዶ ወጣቶች የበጎ ፈቃደኞች የሰላም የይቅርታና የአንድነት መድረክ በማዘጋጀት የሁለቱ ቀበሌ ወጣቶችን በቅርቡ አስታርቀዋል። ማስታረቅ ብቻም አይደለም፣ አቀራርበዋል። የፕሮግራሙ አስተባባሪ ወጣት አደራጀው መልኬ እንደገለጸው ሀገር የሚጀምረው ከቤተሰብ ነው። ይሄንን ፕሮግራም እኛ የምናስበው እንደ ሀገር አስተዋጽኦ ያደርጋል ብለን ነው። ስለዚህ የሚያስብ የሚያምሰለስል ግዴታውን የሚያውቅ ወጣት ስም ፈጥር አካባቢውን የሚያውቅ ወጣት ሲፈጠር ይሄ የኔ አካባቢ ነው፣ የእኔ አካባቢ ደግሞ ጤነኛ መሆን አለበት ብሎ ኃላፊነቱን የሚወጣ ወጣት የመፍጠር ፕሮግራም ነው። አላ ያንን ፕሮግራም ይሄንን በተሳካ ሁኔታ ካሳካን፣ ይህ እንደ ሀገር ተሞክሮ ይሆናል። ወጣቶቹ አካባቢያቸውን ካወቁ፣ አካባቢያቸውን ይጠብቃሉ። አካባቢያቸውን ከጠበቁ፣ ማህበረሰቡ ይጠብቃሉ። ማህበረሰቡ ከጠበቁ፣ ሰላም ይሆናል። ሰላም ከሆነ፣ እንደ ሀገር ሰላም እንሆናል ማለት ነው። ስለዚህ ውጤቱ እንደ ሀገር ነው የምናስበው። ድርጊቱ እንደ ክፍለ ከተማ ቢሆንም እንደ ሀገር ግን የሚመነዘር ውጤት ይመጣሉ ብዬ አምንበታለሁ። የእርስ በርስ ትውውቁ ማለት ሰዎች የተለያየ ሃይማኖት፣ አስተሳሰብ የተለያየ ማንነት ሊኖራቸው ይችላል። ሰዎች ግን ባላቸው የነዚህ ሁሉ ዝርዝር ጉዳዮች የሚያጋጩ አይደሉም። እነዚህ አብረው ከመኖርም የሚከለክሉ አይደሉም። ስለዚህ ሁኔታውን መረዳት፣ የራስን ማክበር፣ የሌሎቹን ማክበር የጋራን ጥቅም ማስከበር የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣለኝ። ስንከባበር እንስማማለን። ስንስማማ ሰላም ይፈጥራልኝ። ስለዚህ በዛ ሂደት ተጠቃሚ እንሆናለን። ሁላችንም ተጠቃሚ እንሆናለን። ሁላችን በሀገራችን ያለን ወጣቶች ይህ የኔ ከተማ ነው ካል ከተማችንን ከእነዚህ ሰዎች የመጠበቅ ግዴታ አለብን። ከተማችንን ሰላማዊ ማድረግ አለብን ብለን ለዛ ደግሞ የሚያስፈልጉትን ነገሮች በከተማው ነባራዊ ሁኔታ ተንተር መልሰን መስራትና ከተማው ሰላማዊ ማድረግ አለብን። ያን ስናደርግ ለዛ ከተማ ሳይሆን ለኢትዮጵያ አስተዋጽኦ እንዳደረግን ሊገባን ይገባል። ስለዚህ አካባቢያችንን ማወቅ መጠበቅ የኛ ድርሻ ነው በሚለው ላይ ሁሉም ወጣት ኢትዮጵያ ውስጥ ያለው ወጣት ቢሰራና ለውጥ ማምጣት ደግሞ እንደሚቻል እርግጠኛ ነን። በዚህ ስሙ እንዲጠቀስ ያልፈለገው የሀያ አመት ወጣት እንደገለጸልኝ ከዚህ በፊት በቡድን ጸብ ጓደኞቹን አጥቷል። ከፍቅር እንጂ ከጸብ ትርፍ እንደሌለም ተረድቷል። በጸብ ምክንያት ደግሞ ጓደኛዬን አጥቻለሁ። ቀበሌ አስር ልጅ ወይም የቀበሌ አስራ አንድ ልጅ በመባል አለለለ መናናቅ መናናቅ በሚለው ነገር ብዙ ወጣቱ ይጎዳል ከመጎዳትም አልፎ ህይወት እስከ ማጥፋት ድረስ ማለት ነው። አሁን በቅርቡ ጓደኛችን አጣን። አሁን ደግሞ ፓላስ አካባቢ አንድ ጓደኛችን አለ ሶስቱ ነው ሆደው ወቅተውት ቾን የነበረው ወቅት ወት እናም ተመልሶ መጥቷል። አሁን እንኳን ማለት እና መቃ አለ አይደለ? ይሄ ግሩፕ ጠብ ቢቀር ደስ ይለኛል። አንተ አሁን ከዚህ ምን ተመር ለሰው ልጅ ጸብ ምንም እንደማያደርግ ተመር ያለው ይሄን ጸብን ወደ ፍቅር ብንቀይረው፣ አንድ ብንሆን፣ ብንተሳሰብ ወንድማዊነቱ ይበልጣል። ነገ ከነገ ወዲያ በሰላም በፍቅር መገናኘቱ የመሰል ነገር የለም እንደዛ ብዬ ያስባለ ዛሬ የተማርከ አንድነትን ተምር። ያለው ከፍቅር በላይ ምንም ነገር የለም። ማዶና ማዶ ያሉ ወጣቶች በሚፈጥሩት ጸብ ከወላጆች አልፎ ማህበረሰቡ ይታወክ ነበር። ይህንን መድረክ ያመቻቹ ወጣቶች ምስጋና ይገባቸዋል ነው ያሉት። በባህር ዳር ከተማ የፖሊስ መምሪያ ሰላም ማስከበር ቡድን መሬ ምክትል ኮማንደር ታፈረ ጓዴ በተለይ ባህር ዳር ውስጥ እንደ ቀብዳ ስራን ስንጠቅስ በአብዛኛው ጫት ጫት ጋር ተያይዞ እስከ መገዳደል እስከ መደባደብ የደረሰበት አለ። እንደ ሽሻ ወረሽ ሆኖ የወረደው ይህ ጃምቦ መጠጥ ይባላለ። ወጣቱን በኩል ብን ያለ ይሄ ወጣቱን እኛ ጋር በመቀራረብ በመነጋገር የለውጡ ደግሞ አሪያ ሆኖ በመነሳቱ አሁን የተሻለ ነገር አለ ግን አሁንም ቢሆን ያልተቋረጠበት አለ። ምናልባት እ አሁን ነው ወጣቱም አሁን ብታዩት በዚህ አባይ ማዶ ላይ አሪያ ነው። ለባህር ዳር ትልቅ አሪያ ተሰርቷ ማለት ይቻላል። ይህንን በራሱ ተነሳሽነት በራሱ ፍላጎት ተነስቶ ለዚህ ደርሶ እኛንም ጋብዞ በርካታ ወጣት በርካታ ወጣት ወጥቶ እኛ ችግራችን በጋራ እንፍታ፣ እንደመር፣ እንግባባ፣ እንታረቅ፣ እንስማማ በሚል እያቀረበ ነው ያለ። ይህን ይዘን ደግሞ እኛም ቢሆን ከወጣቱ ጎን ተሰልፈን ለሚደርስበት ለማንኛውም ነገር ችግር ተኛ ሆድና ጀርባ ሳይሆን ፊት ለፊት ተቀራርበን እየተነጋገርነን ስለሆነ ጥሩ እንሰራለን ብለን ነው የምንጠብቀው። ይህን ነው እምለው። ዘላለም ፍስሀ በዛብህ እባላለሁ። የምኖረው በዚሁ በባህር ዳር ከተማ ልዩ ቀበሌ አስር ነው። ከልጅነት እስከ እውቀቴ የተምሬ ስራ ይዤ ዛሬ ለጥሩ ሁኔታ በቅቼ አለሁኝ። አካባቢያችን በተመለከተ ያው ከአካባቢው ወጣት፣ አዛውንት፣ ህፃን፣ ሽማግሌ ከሃይማኖት ተቋማት ጋር የሰላምና የመልካም አነጋገር ማህበር ኑሮ እኖራለሁ። ለአንድ ሀገር ለአንድ አካባቢ ትልቁ መሰረቱ ሰላም ነው። ሰላም የወጣቱ ብቻ ሳይሆን የአዛውንትም የመንግስት ተወካይ የህዝብ ተወካዮችም ማንኛውም ይገባኛል ብሎ ስለ ሀገር ሰላም ስለ ሀገር አንድ ስለ ሀገር ደህንነት ማሰብ ይገባዋል። በዚህ አካባቢ እነዚህ ወጣቶች እኛ ትልቆቹ አልሰራነውን ስራ ወጣቱ ለሀገር ተቆርቋሪ፣ ለሀገር ሰላም፣ ለሀገር ማሰብ ከስራ ፈትነት ወጥተው ከደባል ሶስት ወጥተው የወንበሩ ተተኪ እንዲሆኑ መልካም ፍላጎት። በዚህ የሰላም የይቅርታና የአንድነት መድረክ ላይ ከሁሉም ሃይማኖቶች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች የተገኙ ሲሆን ተሞክሯቸውን ለማስፋፋት ያመች ዘንድ ከሌሎች ቀበሌዎች ተጋብዘው የመጡ ወጣቶችም ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው። bahar አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ቼዝ ዘ ድሪም በተሰኘው የባህል የጥበብና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቷል። በምሽቱ በርካታ አፍሪካውያንን ጨምሮ አሜሪካውያንም ተሳትፎውበት ነበር። የምሽቱ መሪ ርዕስም በየአመቱ ከጥቅምት ወር ጋር በተያያዘ የሚታሰበውን የጡት ካንሰር የሚመለከታቸው ባለሙያዎችና በካንሰር ህመም የዳኑ ተሞክሯቸውን ለታዳሚው አካፍለዋል። የተለያዩ የአፍሪካ ሀገራት አልባሳትና የየሀገራቱ የባህል መገለጫ መድረኩ ላይ ቀርበዋል። መስታወት አራጋው ተከታዩን ይዛለች። ለሶስተኛ ጊዜ የተዘጋጀው አመታዊው የባህል ምሽት መድረክ የተለያዩ ባህላዊ ሙዚቃ፣ ዳንስ እና በአፍሪካውያኑ የተዘጋጁ የተለያዩ ባህላዊ አልባሳት ታሪክ በማጣቀስ ለታዳሚው ለእይታ ቀርቦ ነበር። የምሽቱ የክብር ተጋባዥ እንግዳ በዩናይትድ ስቴትስ የአፍሪካ ሕብረት አምባሳደር በዶክተር አሪካና ቺሆምቦሪ ኦዋክ የመክፈቻ ንግግር ነበር ዝግጅቱ የተከፈተው። of everyone that come here because we are one. Clap your hands because we are one. ዶክተር አሪካና አፍሪካዊነትና የጡት ካንሰር ላይ ያተኮረ ንግግር ለታዳሚው አድርገዋል። ይህንን የባህል ምሽት ያዘጋጀው ቼስ ዘድሪም የተሰኘው የባህልና የውበት ድርጅት ከተቋቋመ ዘጠኝ አመታትን እንዳስቆጠርና በየአመቱ በሚያዘጋጃቸው መድረኮች በዩናይትድ ስቴትስ በተለይም በዋሽንግተን ዲሲና አካባቢዋ የሚኖሩ አፍሪካውያንን ለማቀራረብ ከፍተኛ አስተዋጽኦ እንዳለው የማዕከሉ መስራች ወይዘሮ ህሊና ተፈራ ትናገራለች። ኢቭኒንግ ኦፍ ካልቸርስ ብለን የምንሰይመው የባህል ምሽት ዝግጅታችን ሶስተኛ አመቱ ነው። አላማው እንግዲህ ቼስ ድሪም የድርጅታችን አላማ ቼስ ድሪም ካልቸር አርት ን ቢዩቲ አላማው የተለያዩ የባህል የጥበብ የወግ የታሪክ ሁኔታዎችን በማሰባሰብ ከተለያዩ አለማት በተለይ አፍሪካ ቀመስ የሆኑ አገራት ባህላትንና ጥበብን የምናሳይበት ነው። በዚህ ዝግጅት ላይ ዘንድሮ በጣም የአፍሪካን ታሪክ ማግነን ስለነበረ ትልቁ አላማችን በእንግድነት የጋበዝናቸው የአፍሪካ ህብረት አምባሳደር ዶክተር አሪካና ናቸው። እንግዲህ የሀምሳ አራቱንም ሀገር የሚወክል ድርጅት ስለሚመሩ ዶክተር አሪካናን በክብር እንግድነት ጋብዘናቸዋል። በጣም ጥሩ ንግግር አድርገዋል። በተለይ ደግሞ ሰብአዊው ጎኑ የዘንድሮ ጡት ካንሰር ስለነበረ እሳቸው ደግሞ ሕክምና ባለሙያም ስለሆኑ በጡት ካንሰርም ዙሪያ በሴትነትም በእናትነትም በአፍሪካዊነትም በጣም ጥሩ ንግግር አድርገዋል እና የጡት ካንሰር ታክመው የዳኑ በዛ ውስጥ ያለፉበትን ያካፈሉበትን አጋጣሚ ነበረ። ተጋብዘው ክብር የሰጠንበት ጊዜ ነበር። ለጡት ካንሰር ሰርቫይቨሮች በምሽቱ መረጃ ለማድረስ እና ግንዛቤ ለመፍጠር ከጡት ካንሰር ሕመም የዳኑ ሰዎች ያለፉበትን መንገድ ለታዳሚ አጋርተዋል። ቬሮኒካ ሙሴ የጡት ካንሰር ህመምን በህክምና ያሸነፈች ሴት ናት። እሷን መሰል ጥቂት ኢትዮጵያውያን ጋር የጡት ካንሰርን በተመለከተ ግንዛቤ ለማስጨበጥ ተገኝተው ነበር። ድነን፣ እግዚአብሔር ይመስገን። ሌሎችም አሉ እንደገና ተመልሶባቸው የሚታገሉ የእኛ ሚኖ በየቀኑ መንገዳችን ቀላል አይደለም። እና ይሄን አይነት ዝግጅት ላይ ግን ስለዚህ በሽታ አዌርነስ መሰጠት አንደኛ ከመታመማቸው በፊት ማንኛውም ሰው ሄዶ ወደ ህክምና እኛን አይቶ በጊዜ እንዲሄድ ያደርገዋል። ሁለተኛ ደግሞ በበሽታውም ላይ ላሉት ደግሞ ይሄ ነገር ትኩረት በተሰጠቆ ቁጥር ለሁሉም ነገር በሽታው ትኩረት በተሰጠው ቁጥር ወደፊት መድኃኒት እንደሚገኝለት በተስፋ እንኖራለን። እንደሚገኙ ተስፋ አለኝ። ይሄ ደግሞ የሚፈጠረው እንደ ሁሌ አብረን ኮንቲኔንቱ አፍሪካን በአጠቃላይ ተባብሮ አንድ ደረጃ፣ በዛ ላይ ደግሞ ከዚህ ሁሉ ደግሞ ሌላ ያው የባህል ደግሞ ችግር አለ፣ አለመናገር፣ አለመውጣት እንደ መጥፎ እንደ እርግማን ምናምን ተይዞ ስለሚታይ ይሄ በሽታ አለመናገር እና ከበሽታውም ሌላ ደግሞ ብቻ መሰቃየት ደግሞ አለ እና ይሄ ይሄ የሚያጠፋው እንደዚህ አይነት መድረኮች ብዙ ቢዘጋጁ፣ በየጊዜው ቢዘጋጁ ትልቅ ጥቅም አለው። ከካንሰር ህመም በሕክምና የዳኑ ተጋባዥ ሴቶችን ለማበረታታት በዩናይትድ ስቴትስ የአፍሪካ ህብረት አምባሳደር በዶክተር አሪካና ቺሆምቦሪ የአበባ ሽልማት ተበርክቶላቸዋል። ያለፋችሁበትን አድካሚ የህመም ጉዞና ጥንካሬያችሁን በማድነቅ በዚህ መድረክ ትንሽ ስጦታ ልናበረክትላችሁ እንፈልጋለን። ለሁላችሁም ለተሟላ ጤንነታችሁ እንጸልያለን። ይህ ህመም ማንኛችን ላይ ሊደርስ እንደሚችል አናውቅም። እህታችሁ ወይም ወንድማችሁ ላይ ሊሆን ይችላል። ስለዚህ አመጋገባችንን በማስተካከል በተለይ ለሰውነታችን የሚያስፈልገንን በቂ ውሃ በመጠጣት ጤንነታችንን ለመጠበቅ ጥረት ማድረግ ይገባናል። በሜሪላንድ የሞንጎምሪ ክፍለ ከተማ ተወካይ ኤሪክ ራዥም ተገኝተው አጠር ያለ ንግግራቸውን አሰምተው ነበር ተመሳሳይ በታሪክ የዳበሩ መድረኮች በተደጋጋሚ ቢዘጋጁ ጠቀሜታቸው ከፍተኛ እንደሆነና ቢሮቸውም ለሚያስፈልገው እርዳታ ከጎን እንደሚቆም ነበር የተናገሩት። የታዳሚውን ቀልብ ገዝቶ ያመሸው የተለያዩ ባህላዊ አልባሳት ከታሪኮቻቸው ጋር የቀረበበት መድረክ ነበር። ኢትዮጵያውያን፣ አፍሪካ አሜሪካውያን፣ ካሪቢያን፣ ማንኛውም ከአፍሪካ የተመዘዘ ሀረግ ያለው ሰው በባህሉ መኩራት ያለበት መሆኑን የምናስገነዝብበት ዝግጅት ነው። በቼዘድሪም የሚዘጋጀው ዓመታዊ የባህል ምሽት የተለያየ አቀራረብ ይዞ በሚቀጥለው ዓመትም እንደሚዘጋጅ ታሪኩንና ባህሉን ማስተዋወቅ ለሚፈልግ ለማንኛውም ሰው መድረኩ ክፍት እንደሆነ የድርጅቱ መስራችና ስራ አስኪያጅ ወይዘሮ ህሊና ተፈራ በመጨረሻ ገልጻልናለች። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቪያ ማሪክ እንዲሁም በትዊተር ሀሽታግ ጋቢና በየሆን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችን የመድራዊ ሞቅቢል ያበሮ ስናስተናግዳቸው የነበርነውን የመስተዋት አረጋውና ጽዮን ግርማ ነበርን። ደናደሩ jarakas dam ka kho khap siwa to dam sa she na le i was it i met i si si jarakas dam ka to And I yet like a And you